የወጣቶች ዓለም የእኩልነት ኢትዮጵያ ውስጥ መስፈን አለበት። ዲሞክራሲ ኢትዮጵያ ውስጥ መስራት አለበት። የአፍ ዲሞክራሲ ሳይሆን የተግባር ዲሞክራሲ ኢትዮጵያ ውስጥ መግባት አለበት። በዲሞክራሲ ስም መነገድ ይቁም። ይህ የሀያ ሰባት ዓመት ወጣት ነው። ወጣቱ የዕድሜውን ያክል አገሪቱን የሚያስተዳድረውን መንግስት ይቃወም ከያዘ ክረምቶች አለፉ። ግን ብቻውን አይደለም። ግድያ ይቁም፣ አፈናው ይቁም፣ ከቤት ንብረቱን ሰውን ማፈናቀል ይቁም የሚሉት ጥያቄው ነው፣ ቄሮ ይዞ የሚንቀሳቀሰው ጥቂት። ወደ ኋላ እንመለስ። ሐሙስ ህዳር 2 ቀን 2008 ዓመተ ምሕረት ከአዲስ አበባ 75 ኪሎ ሜትር ርቀት ላይ በምትገኘው ትንሽቱ የጊንጪ ከተማ ተቃውሞ ተነሳ። የደንብ ልብሳቸውን የለበሱ ደብተርና መጽሐፎቻቸው ያልተለያቸው ተማሪዎች ከሌሎች ወጣቶች ጋር ሰብሰብ ብለው ሁለት ቀበሌ ብቻ ባላት ጊንጪ ድምፃቸውን ከፍ አድርገው ያሰሙ የያዙ የመጀመሪያው የተነሳበት ምክንያት የሆነ ጫካ ተሽጦ ነው። ጭልሞ ጫካ ተሽጦ፣ ከዛ ደግሞ ተመልሶ የትምህርት ቤት መሬት ተሸጠ። በዛ በዛ ነው መጀመሪያ ላይ አስታውሳለሁ። በተለይ ወጣቶች የበረከቱበት ተቃውሞ ግንጭ ላይ ይሰማ እንጂ አዲስ ግን አልነበረም። ያደረ ጥያቄ፣ የከረመ ቅራኔ፣ ብልጭ ድርግም የሚል ተቃውሞ ቀድሞም በዚያ ነበር ጫጫታው። እዚህ አምቦ ነበረ የዩኒቨርሲቲ ተማሪዎች ወከባ ላይ ነበሩ። ምንድን ነው ብለህ ስትጠይቅ ማስተር ፕላኑ ማስተር ጉዳይ ነው የሚያወሩክ። የግቢ ተማሪዎች ማለት ነው። በእርግጥ ግንጪ ላይ በነበረው ሰነዳ እንጂ አምቦ ንፋሱ ነበር። መካከለኛውና ምዕራብ ኦሮሚያ አምቦ፣ ነጆ፣ ጉሊሶ፣ ደምቢዶሎ፣ ነቀምት፣ ጊምቢና ሌሎች ከተሞችን ተቃውሞ አዳረሰ። ከጊንጪው በኋላ የኦሮሞ ተቃውሞ ገታ ይል እንደሆነ እንጂ ፈጽሞ ሲቆም አልታየም። የጊንጪው ወጣት እንደሚለው ተቃውሞው እንዲህ ይሰፋል፣ ከዚህ ይደርሳል የሚል ግምት ፈጽሞ አልነበረውም። እኔ አላሰብኩም ነበር ግን መነዛቱ ደግሞ በጣም ጠቅሞናል ብዬ አስባለሁ። በተለይ በውጭ ሀገራት በሚገኙ የኦሮሞ ተቃዋሚዎችና የለውጥ አራማጆች ዘንድ ህዳር ሁለት ቀን ሁለት ስምንት ዓመተ ምሕረት ተቃውሞው እንደ አዲስ የተቀሰቀሰበት ተደርጎ ይቆጠራል። ከዚያን ጊዜ ጀምሮ ከተቃውሞ ጋር በተያያዘ የበርካታ ሰዎች ሕይወት ጠፍቷል፣ ንብረትም ወድሟል። አቶ እንዳልካቸው ጫላ በተቃውሞ ምክንያት በኦሮሚያ ክልል የተገደሉ ሰዎችን መረጃ የመሰነድ ስራ ይሠራሉ። ባለፉት ሁለት ሳምንታት ራሱ መቶ ሀምሳ አካባቢ መዝግድ ያለው ከተቃውሞ ጋር በተገናኘ ወይም ደግሞ አንዳንዶች ኮሚናል ቫይለስ ይሉታል። አንዳንዶቹ ኢንተር ኤትኒክ ወይም የብሄር ብሄረሰቦች የእርስ በርስ ግጭት ይሉታል። ግን ሰዎቹ እየሞቱ ያሉት ኖቬምበር አስራ ሁለት ሁለት ሺ አስራ አምስት በተቀሰቀሰው ተቃውሞ ምክንያት ነው። እስካሁን ድረስ እንግዲህ እኔ በቆጠርኩት መንግስትም በሚያምነው ከአንድ ሺ አምስት መቶ የማያንስ በርካታ ወጣቶች፣ ወንዶች ልጆችም አሉበት፣ ሽማግሌዎች፣ ሴቶች አሉ ማለት ነው እና በኦሮሚያ ክልል ውስጥ ብቻ የተገደሉትን ነው። ይሄን የምልህ በየጊዜው የሰው ህይወት ይጠፋል፣ የንግድ እንቅስቃሴ ተቀዛቅዟል፣ የመማር ማስተማር ሂደቱ ተስተጓጉሏል፣ የፖለቲካ ውዝግቡ ተጧጡፏል። አምቦ ላይ የሚኖረው ወጣት ይህ አዲስ አልሆነበትም። ሙሉ በሙሉ ወጣቱ ብሶተኛ ነው። ሕጻን ልጅ ትንሽ ሞባይል ኮንጎ ሞባይል እንኳን ቢይዝ የተቃውሞ ዘፈኖችን ነው ይህ ቦታ ላይ የምታዳምጠው። ይሄ ምን ያህል ብሶተኛ እንደሆነና ምን ያህል እንደመረረው ነው የሚነግርህ። እያንዳንዱ ወጣት ብታናገረው ስለ ብሶቱ ነው ስለ ፖለቲካው ነው የሚያወራ። ቁስሉ ያልደረሰው ወጣት ስለሌለ ሁሉም ስለ ብሶቱ ነው የሚያወራ። የኢትዮጵያ መንግስት በአገሪቱ የተከሰተውን ተቃውሞ በኃይል ለመቆጣጠር ከመሞከር ባሻገር ለወጣቶች የስራ እድል ይፈጥራሉ ያላቸውን እቅዶች ሲያስተዋውቅ ቆይቷል። እቅዶቹ እስካሁን የፈየዱን ነገር ስለመኖሩ በተጨባጭ የሚያውቅ የለም። ጉዳዩን በቅርበት የሚከታተሉት አቶ እንዳልካቸው ግን መንግስት ጥያቄዎቹን ከመመለስ ይልቅ ከተቃዋሚዎቹ ጋር የገጠመው ግብ ግብ እንዳባባሰው ይናገራሉ። ሁለት ሺ አስራ ስድስት ፈረንጆች አቆጣጠር ማለት ነው እንደገባ ማስተር ፕላኑን ሰርዣዋለሁ ቢልም ጥያቄው ሊቋረጥ አልቻለም። ምክንያቱም መንግስት ለመጀመሪያ ለነበረው ጥያቄ የመለሰው ምላሽ አስከፊ ስለነበረ ሞት እስራት፣ እንግልት፣ ከሀገር መባረር ስለሆነ እነሱ ከመንግስት ጋር የነበረውን ቅራኔ እያባባሱት፣ ነገሩ እየሰፋ ከቁጥጥር ውጭ እየወጣ መጣ። ከዛ በኋላ በሁለት ሺ አስራ አምስት የነበረው ምርጫ ትክክለኛ ምርጫ አይደለም፣ አይወክሉንም፣ ስልጣን ላይ ያለው መንግስት ጭራሽ እኛን የማይወክል መንግስት ነው ወደሚለው ሄደ ማለት ነው። የሀያ ሰባት ዓመቱ ወጣት በአደባባይ ይቃወምበት ከነበረው የትውልድ ቀየው ዘወር ለማለት የተገደደው በዚሁ በኦሮሞ ተቃውሞ ሰበብ ነው። የስራና የፍትህ እጦትን እየነቀሰ ከእድሜው እኩል ስልጣን ላይ የቆየውን መንግስት የሚወቅሰው ወጣት ለደህንነቱ ሲል ማንነቱን መናገር አይፈልግም። ይህ ጥያቄ ዛሬ ተጀመረ አይደለም። በዲሞክራሲ ስም የሰው ልጅ ቤት ውስጥ ነው የሚገደለው። እውነተኛ ዲሞክራሲ የለም። የኢትዮጵያ መንግስት ትክክለኛው ህገ መንግስት አለው፣ ግን የሚተገብረውና ህገ መንግስቱ ላይ ያለው ሌላ ነው። ቄሮ የሚለው የኦሮሚኛ ቃል ቀጥታ ትርጉም ወጣት፣ ያላገባ እንደማለት ነው። በተቃውሞዎቹ ወቅት ቄሮ የሚያስተባብራቸው የስራ ማቆም አድማዎችና ተቃውሞዎች ስለመኖራቸው በተደጋጋሚ ተደምጧል። በአነስተኛ ከተሞችና የገጠር አካባቢዎች መንገድ የመዝጋት እርምጃም ይወስዱ ነበር። በቄሮ ስም ከሚንቀሳቀሱት አንዱ እንደሚለው ቄሮ በይፋ የሚታወቅ አደረጃጀት ያለው አይደለም። ቄሮ ልቀመንበር መሪ የለውም። ቄሮ ውስጥ እኔ መሪ ሊሆን ይችላሉ፣ ያ መሪ ሊሆን ይችላል። መደማመጥ የሚችል መስማማት የሚችል መሪ የማይፈልግ ራሱ መሪ ሆኖ የሚሄድ ማለት ነው። ድረገጽ አለው። በድረገጹ ቄሮቹ ይነጋገራሉ። ከተነጋገሩ በኋላ ይስማማሉ። በየትኛውን ቦታ መገኘት ይችላሉ። በአፈሙስ የሚታገሉ አይደሉም። በሰላም ሀገሪቷ በሰላም እንድትናጋ የሚፈልጉት የወያኔን ስርዓት ደግሞ በግልጽ የሚቃወሙ ናቸው። በሌላ በኩል የወጣቶቹ እንቅስቃሴ መሪ ያለው አደረጃጀት ነው የሚል ሙግትም ይደመጣል። አደረጃጀት አለው፣ መዋቅር አለው፣ መሪ ያለው ማለት ነው በአጠቃላይ እንጂ እንደዚህ በደመ ነፍስ የሚመራ አይደለም። በደመነፍስ የሚመራማ ቢሆን ይሄን ሁሉ አመትም ባልሄደ ነበረ። ከአራት አመት በፊት ነበረ እንግዲህ ይሄ ሁሉ ነገር የፈነዳውና ቄሮም እንደ አንድ ኦሮሚያ ውስጥ ላለው አጠቃላይ አገሪቷ ውስጥ ለተከሰተውና ለመጣው ምስቅልቅል መፍትሄ ለማግኘትና ለመስጠትም ጥያቄዎች ያነሳው ጥያቄ እንዲመለስለት ጥያቄ ያነሳው ከአራት ዓመት በፊት ነው እና አደረጃጀቱና መዋቅር ባይኖረውማ ይሄን ያክል ዓመትም ተጉዞ እዚህ ባልደረሰ። ሁለተኛ ነገር ደግሞ ይሄን ያክል ውጤትም በመላው አገሪቱ ባላመጣ ነበረ። ኦፒዲኦም አላደራጀውም ወይ ደግሞ ኦነግ ውጭ ያለውም አላደራጀውም። ይሄን ቄሮም ባለው ማለት ነው። እዚሁ አገር ውስጥ ያለው ችግር የወለደው እንትን ነው። የኦሮሚያ ብሔራዊ ክልላዊ መንግስትን የሚመራውን ኦህዴድን አብዝተው ይተቹ የነበሩት ተቃዋሚዎች አቋማቸውን ቀይረዋል። የታሰሩ የፖለቲካ እስረኞች ይፈቱ ባሉባቸው የአደባባይ ተቃውሞዎች የኦህዴድን አመራሮች ሲያሞግሱ ተደምጧል። ይህ የኦሮሞ ተቃውሞ ካለፈባቸው ሁነኛ ሂደቶች አንደኛው ነው። አቶ እንዳልካቸው የኦሮሚያ ክልል ወጣቶች እንቅስቃሴ እስከ ቅርብ ጊዜ ድረስ መሪ አልባ እንደነበር ይናገራሉ። ዳያስፖራ ላይ ያሉ እንደ ኮሚኒኬሽን ቻናል የሚጠቅሙባቸው ሰዎች አሉ። ከዛ ውጭ ግን ወጣቱ ነው እንቅስቃሴውን እየመራ ያለው የሚል እምነት ነው ያለኝ። ምክንያቱም በቀጥታ እንደዚህ ተጠያቂነት ያለው አደረጃጀት ያለው መሬት ላይ ሰዎችን ኦርጋናይዝ የሚያደርግ የፖለቲካ ተቋም ወይም የሲቪክ ማህበር እስካሁን ድረስ አላየንም። ቄሮ በሚል ማለት ነው እስካሁን ስ ያየ ነው። ወጣቶቹ ራሳቸውን በማደራጀት አንድ ወጥ የሆነ የፖለቲካ ቁመና ያለው ድርጅት የለም። ወጣቱ ነው እየመራ ያለው። ግን መሪ አልባስል የአደረጃጀት መሪ ነው እንጂ ዲያስፖራም ላይ ያሉ አገር ውስጥም ያሉ ካሪዝማቲክ የሆኑ ርዕያቸውን የሚያጋሩ ያለውን ችግር ተቃውሞ አርቲኩሌት የሚያደርጉ የሚፈልጉትን የፖለቲካ መፍትሔ ወደ ውይይት የሚያመጡ ወደ አጀንዳ የሚያመጡ ሰዎች አሉ። ባለፉት ሁለት ዓመታት ተቃዋሚዎች ሁለት ኃይሎችና ሰላማዊ ሰዎች ጭምር ተገለዋል። የመንግስትና የግል ንብረትም ወድሟል። ሄሮ መንገድ ይዘጋል። መንገድ ይዘጋል። አዎ እውነት ነው። መንገዱን የሚዘጋ ደግሞ የሰው ህይወት እንዳይጎዳ፣ የሰው ህይወት እንዳይጠፋ ነው። ለዛ አጋዚ እንዳይገባ ብሎ መንገዱን ይዘጋል። ንብረቱን አያወድምም አንዳንዴ ግን አስፈላጊ ሆኖ ከተገኘ ንብረቱን የመንግስት ንብረት ላይ መሰንዘር የሚያስፈልገው ጊዜ አለ። ለምሳሌ በኢኮኖሚው ተጠቅሞ ህዝቡን ለመጉዳት የሚያስብ ከሆነ ኢኮኖሚውን እንዲቀንስ ማድረግ ቀላል ነው። በኢኮኖሚው መያዝ ይቻላል በሚለውም ያምናል። ኢኮኖሚውን በማውረድ መንግስቱን አቅጣጫውን ማስቀየር ይችላል የሚባለውንም በዚህም ያምናል። ቄሮ ሆን ብሎ ግን የግለሰብ ንብረት ማጥፋት ሆን ብሎ የመንግስትን ንብረት ማጥፋት ላይ ቄሮ አይሰማራም። አቶ እንዳልካቸው ተቃውሞቹ ወደ ሁከት ለማምራታቸው የመንግስትን እርምጃዎች ተጠያቂ ያደርጋሉ። በተለይ ከኢሬቻ ክብረ በዓል በኋላ በተቃዋሚዎች ዘንድ ወደ ሁከት የማዘንበል አዝማሚያ ታይቷል የሚሉት አቶ እንዳልካቸው የማህበራዊ ንቅናቄዎች ጠባይ እንደሆነ ይናገራሉ። እኔ ነን ቫዮለንት የሆነ ፊቸሩ ይበዛል ብዬ ነው የማስበው መንግስት ከወሰደው እርምጃ ጋር መጠን ማየት ነው ያለብን የቫዮለንሱን መጠን እጃቸውንን አጣምረው ነው ታስረናል ሰው አንነካም የሰውን ነገር አንፈልግም የሚል ምልክት ነው እጅ ማጣመር መንግስት የሚወስደው እርምጃ በጣም ቫዮለንስ ሲያስር ሲገል ሌላም ሌላም ነገር ሲያደርግ ቶርቸር ሲያደርግ በየእስር ቤቱ በሙሉ አሁን ምልህ ነገሮች ሚንሶ ቫዮለንስ ናቸው መሳሪያ የታጠቀ ሀይል እስር ቤት ፍርድ ቤቱን የማይተው ከሆነ ኢንተርቬን እንኳን አያደረግም እንዲህ ተገድ ያለው ተደብድብ ያለው ታስር ያለው እና ይሄን ነገር ፍርድ ቤት ይመልከትልኝ ብለው የፖለቲካ ታሳሪዎች በ የሚያመለክቱበት ወቅት ፍርድ ቤቱ ብዙም ኢንተርቬን አያደርግም፣ እርምጃ አይወስድም። እና የሴኪሪቲ አፓራተሱ በጣም ፓወርፉል ነው። እንደፈለገ መሆን ይችላል። የህግ የበላይነትን በደንብ አልተለማመድም። እና በዚህ ውስጥ በሚኖር ግብ ግብ ውስጥ ነው ወጣቶቹ ወደ ቫዮለንስ የሚሄዱት። የተቃውሞ ተሳታፊዎች የሚሆኑ ታዛቢዎች፣ በርካቶች የሞቱበት የታሰሩበትና የተሰደዱበት ተቃውሞ አንዳች ለውጥ በማምጣቱ ላይ ይስማማሉ። መለኪያቸው የተለያየ ቢሆንም ተሸጧል ተብሎ ወደነበረው ወደ ጭልሞ ጫካና ወደ ግንጭ እንመለስ። ለግለሰብ ነበር የተሸጠው። ተመልሷል አልተመለሰም፣ እሱን ምንም እናውቀው ነገር የለም። ግን አሁን ምንም አይነት እንጨት እየተሸጠ አይደለም፣ እየወጣ አይደለም፣ እየተቆረጠ ምንም አይደለም። ለውጥ መምጣቱ ሁሉም ሰው በቃ ጉዳትና ጥቅሙን አውቆ ሁሉም ለመፍቱ ተከራካሪ ሆኗል። አሁን ላይ አውቆ ለሚጎዳ አውቆ ዝም የሚል ሰው የለም።